መጽሐፈ ሳሙኤል ቀዳማዊ ምዕራፍ ሃያ ሶስት ለዳዊትም እነሆ ፊልስጤማውያን ቅዒላን ይዋጋሉ አውድማውንም ይዘርፋሉ የሚል ወሬ ደረሰው። ዳዊትም ልሂድን እነዚህንስ ፊልስጤማውያንን ልምታን ብሎ እግዚአብሔርን ጠየቀ። እግዚአብሔርም ዳዊትን ሂድ፣ ፍልስጥኤማውያንንም ምታ፣ ቅዒላንም አድን አለው። የዳዊትም ሰዎች እነሆ በዚህ በይሁዳ መቀመጥ እንፈራለን ይልቁንስ በፍልስጥኤማውያን ጭፍሮች ላይ ወደ ቅዒላ ብንሄድ እንዴት ነው? አሉት። ዳዊትም ደግሞ እግዚአብሔርን ጠየቀ። እግዚአብሔርም መልሶ ፍልስጥኤማውያንን በእጅህ አሳልፌ እሰጣለሁና ተነሥተህ ወደ ቅዒላ ውረድ አለው። ዳዊትና ሰዎቹም ወደ ቅዒላ ሄዱ፣ ከፍልስጥኤማውያንም ጋር ተዋጉ፣ እንስሶችንም ማረኩ፣ በታላቅም አገዳደል ገደሏቸው። ዳዊትም በቅዒላ የሚኖሩትን አዳነ። እንዲህም ሆነ፣ የአቢሜሌክ ልጅ አብያታር ወደ ዳዊት ወደ ቅዒላ በኰበለለ ጊዜ ኤፋዱን ይዞ ወርዶ ነበር። ሳኦልም ዳዊት ወደ ቅዒላ እንደ መጣ ሰማ። ሳኦልም መዝጊያና መወርወሪያ ወዳለበት ከተማ ገብቶ ተገኝቶአልና እግዚአብሔር በእጄ አሳልፎ ሰጥቶታል አለ። ሳኦልም ወደ ቅዒላ ወርደው ይዋጉ ዘንድ ዳዊትንና ሰዎችንም ይከቡ ዘንድ ሕዝቡን ሁሉ አዘዘ። ዳዊትም ሳኦል ክፉን እንዳሰበበት አወቀ። ካህኑም አብያታርንም ኤፉዱንም ወደዚህ አምጣ አለው። ዳዊትም የእስራኤል አምላክ አቤቱ፣ በእኔ ምክንያት ከተማይቱን ያጠፉ ዘንድ ሳኦል ወደ ቀዒላ ሊመጣ እንደሚፈልግ እኔ ባሪያህ ፈጽሜ ሰምቻለሁ። የቀዒላ ሰዎች በእጁ አሳልፈው ይሰጡኛልን? ባሪያህስ እንደ ሰማ ሳኦል በውኑ ይወርዳልን? የእስራኤል አምላክ አቤቱ እንድትነግረኝ እለምንሃለሁ አለ። እግዚአብሔርም ይወርዳል አለ። ዳዊትም የቅዒላ ሰዎች እኔና ሰዎቼን በሳኦል እጅ አሳልፈው ይሰጡና ልን አለ። እግዚአብሔርም አሳልፈው ይሰጧችኋል ብሎ ተናገረ። ዳዊትና ስድስት መቶ የሚሆኑ ሰዎች ተነሥተው ከቅኢላ ወጡ። መሄድም ወደሚችሉበት ሄዱ። ሳኦልም ዳዊት ከቅዒላ እንደ ሸሸ ሰማ። ስለዚህም ከመውጣት ቀረ። ዳዊትም በምድረ በዳ በአምባ ውስጥ ይኖር ነበር። ከዚፍ ምድረ በዳም ባለው በተራራማው አገር ተቀመጠ። ሳኦልም ሁል ጊዜ ይፈልገው ነበር፤ እግዚአብሔር ግን በእጁ አሳልፎ አልሰጠውም። ዳዊትም ሳኦል ነፍሱን ሊፈልግ እንደ ወጣ አየ። ዳዊትም በዚፍ ምድረ በዳ በጥሻው ውስጥ ይኖር ነበር። የሳኦልም ልጅ ዮናታን ተነሥቶ ወደ ዳዊት ወደ ጥሻው ውስጥ ሄደ እጁንም በእግዚአብሔር አጽንቶ የአባቴ የሳኦል እጅ አታገኝህምና አትፍራ። አንተም በእስራኤል ላይ ንጉሥ ትሆናለህ፣ እኔም ከአንተ በታች ሁለተኛ እሆናለሁ። ይህንም ደግሞ አባቴ ሳኦል ያውቃል አለው። ሁለቱም በእግዚአብሔር ፊት ቃል ኪዳን አደረጉ። ዳዊትም በጥሻው ውስጥ ተቀመጠ፣ ዮናታንም ወደ ቤቱ ሄደ። የዚፍ ሰዎችም ወደ ሳኦል ወደ ጊብዓ መጥተው፣ እነሆ ዳዊት በየሰሞን ደቡብ በኩል በኤኬላ ኮረብታ ላይ በጥሻ ውስጥ ባሉት አምባዎች በእኛ ዘንድ ተሸሽጎ የለምን? አሁንም ንጉሥ ሆይ ትወርድ ዘንድ ነፍስህ እንደ ወደደች ውረድ፣ በንጉሥም እጅ እርሱን አሳልፎ ለመስጠት እኛ ያለን አሉት። ሳኦልም አለ እናንተ ስለ እኔ አዝናችኋልና ከእግዚአብሔር ዘንድ የተባረካችሁ ሁኑ። አሁንም ደግሞ ሂዱ፣ እርሱም እጅግ ተንኰለኛ እንደሆነ ሰምቻለሁና አጥብቃችሁ ፈልጉት። እግሩም የሚሄድበትን ስፍራ እዩና እወቁ። ያየውንም ሰው አግኙ። እርሱ የሚደበቅበትንና የሚሸሸግበት ስፍራ እዩና እወቁ። በእርግጥም ወደ እኔ ተመለሱ፣ እኔም ከእናንተ ጋር እሄዳለሁ። በምድርም ውስጥ ቢሸሸግ በይሁዳ አዕላፋት ሁሉ መካከል እፈልገዋለሁ። እነዚያም ተነሥተው ከሳኦል በፊት ወደ ዚፍ ሄዱ። ዳዊትና ሰዎቹ ግን በየሲሞን ደቡብ በኩል በአረባ በማዖን ምድረ በዳ ነበሩ። ሳኦልና ሰዎቹም ሊፈልጉት ሄዱ። ዳዊትም በሰማ ጊዜ ወደ ዓለቱ ወርዶ በማዖን ምድረ በዳ ተቀመጠ። ሳኦልም ያንን በሰማ ጊዜ ዳዊትን በማዖን ምድረ በዳ አሳደደው። ሳኦልም በተራራው በአንድ ወገን ሄደ፣ ዳዊትና ሰዎቹም በተራራው በሌላው ወገን ሄዱ። ሳኦልና ሰዎቹም ዳዊትንና ሰዎቹን ለመያዝ ከበዋቸው ነበርና ዳዊት ከሳኦል ፊት ያመልጥ ዘንድ ፈጠነ። ወደ ሳኦል መልእክተኛ መጥቶ ፍልስጥኤማውያን አገሩን ወረውታልና ፈጥነህ ና አለው። ሳኦልም ዳዊትን ማሳደድ ትቶ ተመለሰ፣ ከፍልስጥኤማውያንም ጋር ሊዋጋ ሄደ። ስለዚህ የዚያ ስፍራ ስም የማምለጥ አለት ተባለ። ዳዊትም ከዚያ ወጥቶ በዐይን ጋዲ አምባዎች ተቀመጠ።